the voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። በዛሬው አርብ የካቲት 13 ቀን 2007 ዓ ም ስርጭታችን የማስተናግዳችሁ አዳኒ ፍስሐየ ነኝ። በዛሬው ፕሮግራማችን የምናቀርባቸው ዝግጅቶች ዩናይትድ ስቴትስ ከእስልምና ጋር ጠብ እንደሌላት ፕሬዚደንት ኦባማ አስታወቁ፣ ቤተሰብና የልጆች ጥበቃ፣ እንዲሁም አፍሪቃ በጋዜጦች የተሰኙ ናቸው። አሁን ግን የዓለም ዜና ይቀድማል። አዲሱ አበበ ያነብልናል። እንደምን ሶማሊያ ዋና ከተማ ሞቃዲሾ በሚገኝ አንድ ሆቴል ውስጥ የደረሰ ፍንዳታ ቢያንስ አስር ሰዎች መሞታቸውን ባለስልጣናትና የአይን ምስክሮች አስታውቀዋል። አንዳንድ ዘገባዎች የሟቾችን እና የቁስሎችን ቁጥር ከፍ ያድርገውታል። የሶማሊያው የደህንነት ኃይል ቃል አቀባይ ቃሲም አህመድ ሮቤል ለቪኦኤ የሶማሌኛ ቋንቋ አገልግሎት ሲናገሩ በጥቃቱ የሞቃዲሾ ምክትል ከንቲባ መሐመድ ኤደን ጎሌድ መሞታቸውን ተናግረዋል። በዛሬው abaarihii የአርብ ጸሎት ላይ ፈንጂ የተጫነች መኪና ወደ ወደ ሆቴሉ ገብታ ነበርና አደጋውን ማን እንዳደረሰው እንዴት ሊሆን እንደቻለም የሆቴሉን ዘቦች ሳይቀር ምርመራ እያካሄድ ነው ነው ያሉት ቃል አቀባዩ ቃሲም አህመድ ሮቤል። ምክትል ጠቅላይ ሚኒስትሩን ሞሐመድ ኦማር አርቴን እንዲሁም የትራንስፖርትና አቪዬሽን ሚኒስትሩን አሊ አህመድ ጀማልን ጨምሮ አያሌ ባለሥልጣናት እንደቆሰሉም ታውቋል። በሶስት ሰዓት ዜናችን ዜናውን በዛ አድርገን ከመጽሔቱ አክለን እናቀርባለን። የሊቢያ ባለሥልጣናት እንዳስታወቁት በአገሪቱ ሰሜናዊ ምስራቅ ክፍል ቢያንስ በሦስት መኪኖች ላይ የተጠመዱ የቦምብ ፍንዳታዎች በትንሹ 30 ሰዎች ሞተው ከ24 በላይ ቆስለዋል። ጥቃቱ ዛሬ አርብ የደረሰው ለእስላማዊ ይዞታ ቅርበት ባላት ቁባ ከተማ ውስጥ ቢሆንም ከተማይቱ ግን ዓለም አቀፍ እውቅና ባለው በሊቢያው መንግስት ቁጥጥር ስር መሆኗ ይታወቃል። የጥቃቱ ወይም ጥቃቱ በትክክል የት አካባቢ እንደደረሰና ምን ያህል እንደሆነም አወዛጋቢ ዘገባዎች ናቸው የሚሰሙት። ለማንኛውም ግን ለጥቃቱ ኃላፊነት የወሰደ ወገን እስካሁን አልተሰማም። አንድ የዩክራይን ጦር ቃል አቀባይ አፍቃሪ ሩሲያ ተገንጣዮች ሌሊቱን በዩክራይን ይዞታ ላይ ሲተኩሱ ማደራቸውን አስታወቁ። ከአምስት ቀናት በፊት የተኩስ አቁም ስምምነት መድረሱና ስራ ላይ መዋሉ አይዘነጋም። ቃል አቀባዩ አናቶሊ ስቴልማርክ ዛሬ አርብ በተናገሩት ቃል ሽምቅ ተዋጊዎቹ ጥቃታቸውን ዶኔስክ ክልል አካባቢ በማጠናከር በምዕራቡ በኩል የኩራኮቭን መንደር እየደበደቡ መሆናቸውን ገልጠዋል ሌሎች እንደ ቤርዲያንስ ከተማና ማሪውፖል የተሰኘችዋ የወደብ ከተማ ያሉትም የጥቃቱ ሰለባዎች ሆነዋል ብለዋል ቃል አቀባዩ። ሚስተር ስቴልማርክ እንዳስታወቁት ከሆነ ሩሲያ አሁንም ታንኮችን ጨምሮ የተለያዩ ወታደራዊ ትጥቆችን ወደ ዩክራይን እየላከች ነው። በትናንት ዕለት የዩክራይኑ ፕሬዝዳንት ፔትሮ ፖሮሼንኮ ከሩሲያ ከጀርመንና ከፈረንሳይ መሪዎች ጋር በስልክ ተነጋግረው የተኩስ አቁሙ ስምምነት ለዩክራይን የተደረሰው ማለት ነው ተጠናክሮ ስራ ላይ እንዲውል ስምምነት መድረሳቸው አይዘነጋም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ቀዳሚው ዝግጅታችን ይቀርባል። ዩናይትድ ስቴትስ ከእስልምና ጋር ጦርነት ላይ አይደለችም ብለዋል ፕሬዚደንት ባራክ ኦባማ። ሁከተኛ ጽንፈኞችን መዋጋት በሚርዕስ ዋይት ሀውስ ቤተ መንግስት ባዘጋጀው የሁለት ቀናት ዓለም አቀፍ ጉባኤ ላይ ንግግር ያደረጉት የአሜሪካው ፕሬዚደንት ሀገራቸውና አውሮፓ በአንድ ወገን በሌላ ደግሞ እስልምና ትንንቅ ውስጥ የገቡ የሚያስመስለውን አስተሳሰብ ውድቅ እንደሚያደርጉ አመልክተዋል። እንዲህ አይነቱ አስተሳሰብ ጽንፈኞች ወጣት አሜሪካውያንን፣ ሌሎችንም ለማነሳሳትና ለህውከት ለማሰለፍ ጉዳይ እንዲመለመሉ መሳሪያ እየሆናቸው እንደሆነ ፕሬዝደንቱ ተናግረዋል። የአሜሪካ ድምፅ ሬዲዮ የዋይት ሀውስ ዘጋቢ ሉዊስ ራሜረዝ ያጠናቀረው ዘገባ አለ ሰሎሞን አባቴ ያቀርበዋል። ዩናይትድ ስቴትስ ከሽብር ፈጠራ ጋር የተያያዘ የመካከለኛው ምስራቅ ዘመቻዋን እስካሁን ለነበረው ጊዜ በአመዛኙ እንዲያተኩር ያደረገችው በጦር ኃይል ሆኖ ቆይቷል። አሁን ይላሉ ፕሬዚደንት ኦባማ፣ ወደ ርዕዮተ ዓለምና የአስተሳሰብ ለውጥ ፍልሚያ የመግቢያው ጊዜ ነው። በዚህ የአስተሳሰብ ለውጥ ትግል ለጽንፈኝነት ምልመላ የተጋለጡ ወጣቶችን ቀልብ ለመግዛትና ወደ ሽብር ጎዳና እንዳይገቡ ለመከላከል ነው የፕሬዚደንቱ መልዕክት። ፕሬዚደንት ኦባማ ስለ ጽንፈኝነት ሲናገሩ እስላማዊ የሚልን ቅጽል ጽንፈኝነት ከሚለው ቃል ፊት አለመጣፋቸውን እያነሱ ለሚወቅሷቸው ተቺዎች ቀጥተኛና ግልጽ መልስ ሰጥተዋል። ከእስልምና ጋር እየተዋጋን አይደለንም። አሜሪካውያን የእስላማዊ መንግሥት ቡድን ጽንፈኞች እየፈጸሙ ባሏቸው ዘግናኝ አድራጎቶች በእጅጉ ተሸማቀዋል። ከእነዚያ የከፉ አድራጎቶች ፈጻሚዎች መካከል ደግሞ ከራሷ ከአሜሪካ የተመለመሉ ሙስሊም ፍልሰተኞች ይገኙባቸዋል። እነዚያ መልምሎች ከወጡባቸው ከተሞች መካከል ቁጥራቸው የበዛ የሶማሌ ማኅበረሰብ አባላት የሚኖሩባት የሚኔሶታ ግዛት ዋና ከተማ ሚኒያፖሊስ ትገኝበታለች። አድሎ እና ማግለል ወይም በማንነት መለየት፣ ድህነት፣ የትምህርት ጦት፣ ሙስና በወጣቶች ልቦና ውስጥ ቁጣንና ኩርፊያን የሚቀሰቅሱና የሚያባብሱ መሆናቸው ሽብርተኞችን በማኅበራዊ መገናኛዎች በሚያደርጓቸው የመመልመያ ቅስቀሳዎች እንደ መሳሪያ የሚጠቀሙባቸው እንዲህ አይነቶቹን ማኅበረሰብ እንደሆነ በስፋት ይነገራል። ፕሬዝደንት ባራክ ኦባማ ቤተ መንግሥታቸው ውስጥ በጠሩት ዓለም አቀፍ ጉባኤ ላይ ትናንት የእምነት መሪዎችን፣ ፖሊስንና ሌሎችንም ጋብዘው የሁከተኛ ጽንፈኝነትን ስርወ መሠረት ለመቆፈር እየጣሩ ነው ወጣቶቻችንን ለመመልመል የሚጠቀሙባቸውን ቀዳዳዎች ከደፍን በሙስሊም ማኅበረሰቦች ውስጥ የመቻቻልና የአብሮነትን መንፈስ የሚያጠናክሩ ድምፆችን አጉልተን ካወጣን በብዙ የዓለም ሙስሊም ማኅበረሰቦች ውስጥ አሜሪካ ከእስልምና ጋር ትንቅንቅ ላይ ያለች አስመስለው የሚያቀርቧቸውን አባባሎቻቸውን ሁሉ የምናመክንባቸው ወይም ተቀባይነት የምናሳጣባቸው መሆናችንን ልንገነዘብ ይገባል። የስብሰባውና የጥረቱ ዓላማ በየጎዳናና በየመንደሩ ያለውን አሜሪካና ምዕራቡ ከእስልምና ጋር ጸብ ላይ እንዳሉ የሚያስመስለውን ዘይቤ ለመለወጥ የሚያስችሉ መርሃ ግብሮችን መንደፍ ነው። ለምሳሌ በሚኒያፖሊስ አካባቢ የተጀመሩ አንዳንድ አነስተኛ መርሃ ግብሮች አሉ። እነዚህ ሥራዎች የሚንቀሳቀሱት ለዘብተኛ ናቸው በሚባሉ የሃይማኖት መሪዎች ሲሆን ከመካከላቸው በስብሰባው ላይ እየተሳተፉ ያሉም አሉ። ዊ ቢሊቭ ኢን ዘ ራይት ኦፍ ኦል ፒፕል ቱ ሊቭ ኢን ፒስ አንድ ሲኪዩሪቲ ሙስሊም ኢማምስ ሰዎች ሁሉ በሰላምና ደህንነታቸው ተጠብቆ በመኖር መብታቸው እናምናለን። የሙስሊም ኢማሞች እስልምናን ለሽብር ፈጠራ ድጋፍ መሰብሰቢያነት የሚጠቀሙትን ሁሉ ስናወግዝና ውግዘታችንንም ቀጥለን ቆይተናል። የሚኒያፖሊስ አካባቢ ኢማም አብዲሰላም አዳም ናቸው የሰማችኋቸው። እንዲህ ዓይነት ውይይቶች ከተካሄዱ በኋላ የሚቀጥል ጥያቄ አለ። የመንግሥቱ መርሃ ግብሮች ለምልመላ ተጋላጭ የሆኑትን ወጣቶች ለማለዘብ ያስችሉ ይሆን? የጽንፈኝነትን ክፋቶች ቆመው ይቃወሙ ዘንድ የወሳኝነት አቅምና ጠንካራ ግንዛቤ ይሰጧቸው ይሆን? ከመላ ዩናይትድ ስቴትስና ከስድሳ አገሮች የተውጣጡ ተሳታፊዎች የተገኙበት ስብሰባ ዛሬ እስከ ምሽቱ ውይይቶችና ንግግሮች እየተደረጉበት ይቀጥላል። አሁን ደግሞ አፍሪቃ በጋዜጦች አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቋ ያቀርባል። ሊቢያ ባለው ጽንፈኛ ቡድን ላይ የሚደረገው የአየር ድብደባ በተባበሩት መንግስታት ድርጅት እንዲደገፍ ግብጽ ጠየቀች። ዩናይትድ ስቴትስ ከአፍሪቃ ወታደራዊ ኃይሎች ጋር የምታደርገውን ወታደራዊ ልምድ ጀመረች። የኢቦላን መድኃኒት የመፈለጉ ጥረት እየተጣጣፈ እንደሆነ ተገለጸ። የሚሉትን ርዕሶች ነው ዛሬ የምንመለከተው። ግብፅ 21 ክርስቲያን ዜጎቿ በመገደላቸው ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው ቡድን ኢላማዎች ላይ የአየር ድብደባ ካካሄደች በኋላ ሊቢያ ላይ በተባበሩት መንግስታት ድርጅት የተደገፈ ዓለም አቀፍ ጣልቃ ገብነት እንዲደረግ ጥሪ አቅርባለች ይላል ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ። የግብፁ ፕሬዚደንት አብደል ፋታህ አልሲሲ ዩሮፕ አንድ በተባለ የፈረንሳይ ሬዲዮ በተደረገላቸው ቃለ መጠይቅ ሲናገሩ ሊቢያ ባሉት ጽንፈኞች ላይ ዓለም አቀፋዊ ህብረት ከመፍጠር በስተቀር ሌላ አማራጭ የለም ሲሉ ማስገንዘባቸውን ድረገጹ ጠቅሷል። ግብጽ አይሲስ በሚል ህጽሮት በሚታወቀው ጽንፈኛ ቡድን የመሳሪያ መጋዘኖችና የማሰልጠኛ ካምፖች ላይ በኤፍ 16 ተዋጊ አይሮፕላኖች ድብደባ እንዳካሄደች ባለፈው ሰኞ አስታውቃለች። ደርናና ሰርቴ በተባሉት የሊቢያ የጠረፍ ከተማዎች ሶስት የአይሲስ መሪዎች የሚገኙባቸው 64 አማጽያን እንደተገደሉ የሊቢያ ወታደራዊ ኃይል ገልጿል። ከቱኒስ በተሰሙ ዜናዎች መሰረት በትንሹ 35 የሚሆኑ ግብፃውያን ለአየር ድብደባ በቀል እስላማዊ መንግስት ነኝ በሚለው ቡድን ተይዘዋል። ይሁንና በግብፅ ፕሬዝዳንታዊ ቃል አቀባይ ማረጋገጫ አልተሰጠም ይላል የጋርዲያን ጋዜጣ ድረገጽ። በብዙ መቶ ሺዎች የሚቆጠሩ ግብፃውያን ሊቢያ እንዳሉ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ባድር አብደላቲ ገልጸው ወደ ሀገራቸው እንዲመለሱ የግብፅ መንግስት እያበረታታቸው እንደሆነ ጠቁመዋል። ዓለም በሶሪያና በኢራቅ ላይ ባሉት የአይሲስ አማጽያን ላይ የሚወስደውን እርምጃ ያህል ሊቢያ ውስጥ ባሉትም ላይ ትኩረት እንዲሰጥ ያስፈልጋል ሲሉ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባዩ አስገንዝበዋል። በብሪታንያ የግብፅ አምባሳደር ናስር ካመል እንደ አውሮፓ አቆጣጠር በ2011 ዓ ም ከአራት ዓመታት በፊት ማለት ነው ሊቢያ ላይ ወታደራዊ እርምጃ የወሰዱት ብሪታንያና ሌሎች የምዕራብ ሀገሮች ሃገሪቱ ከማዕሟር ቃዳፊ አምባገነናዊ አገዛዝ ወደ ህጋዊ መንግሥት እንድትሸጋገር በማድረግ ረገድ በቂ እርዳታ አላደረጉም ሲሉ እንደነቀፉ ተጋርዲያን ድረገጽ ዘግቧል። ኤቢሲ ኒውስ በሚል ሕጽሮት የሚታወቀው የአሜሪካ ብሮድካስቲንግ ኩባንያ ዜና በዘገበው መሰረት ጽንፈኛው የናይጄሪያ ቡድን ቦኮ ሐራም የሚደቅነው አደጋ እየተባባሰ በሄደበት በአሁኑ ወቅት ዩናይትድ ስቴትስ ከአፍሪቃ ወታደራዊ ኃይሎች ጋር በመተባበር ከያዝነው ሳምንት አንስቶ በያዝነው ወር ማብቂያ ገደማ የሚጠናቀቅ አመታዊ ወታደራዊ ልምምድ በቻድ ጀምራለች። በልምምዱ የሚሳተፉት 1300 የሚሆኑ ከ28 ሀገሮች የተውጣጡ ወታደራዊ ኃይሎች የዩናይትድ ስቴትስ ብቻ ሳይሆን የሌሎች የምዕራብ ሀገሮች ጸረ አሸባሪነት ኃይሎችም ይገኙባቸዋል። ዩናይትድ ስቴትስ ከአፍሪቃ ወታደራዊ ኃይሎች ጋር የምታካሄደው ዓመታዊ ልምምድ እንደ አውሮፓ አቆጣጠር በ 206 ዓ ም ከዘጠኝ ዓመታት በፊት ማለት ነው የተጀመረው። በከፊልም ቢሆን በሳሐል ክልል እያደጉ በመሄድ ላይ የነበሩትን ከአልቃይዳ ጋር የተሳሰሩ ቡድኖችን ለመቋቋም ነበር። በአሁኑ ወቅት ግን ለአካባቢው ጸጥታ ዋናው አደጋ ቦኮ ሐራም ሆኗል። የቻዱ ጄነራል ብራሂም ሰይድ መሐማት አሸባሪነት የተለየ መልክና ቦታ ያለው ስላልሆነ ለደቀነብን ከባድ የጸጥታ ተግዳሮት ምላሽ መስጠት ይገባናል ማለታቸውን የኤቢሲ ኒውስ ድረገጽ አውስቷል። ቻድ የወታደራዊ ልምምዱን አስተናጋጅ ሀገር ስትሆን በኒጀር፣ ናይጄሪያ፣ ካሜሩንና ቱኒዚያም ውስጥ ጣቢያዎች እንደሚኖሩ ድረገጹ ጨምሮ ገልጿል። ዋሽንግተን ፖስት ጋዜጣ ደግሞ ከኢቦላ በሽታ የሚያድን መድኃኒት የመፈለጉ ተግባር ተጧጡፏል። ሆኖም የኢቦላ ታካሚ በሽተኞች ጥቂቶች ሊሆኑ ይችላሉ ይላል። የሳይንስ ጠበብት በሽታውን ለማጥፋት ባላቸው እቅድ መሰረት የመድኃኒት ሙከራ ጥረት እያደረጉ እንደሆነ፣ ይሁንና የበሽታው መዛመት እየቀነሰ በመሄዱ መድኃኒቱ ይሰራ እንደሆነ ለመሞከር በሚያደርጉት ጥረት ባልተጠበቀ ሁኔታ በቂ በሽተኞች ያለ ማግኘት ችግር እንደገጠማቸው የዋሽንግተን ፖስት ጋዜጣ ድረገጽ ያወሳል። ለምሳሌ ላይቤሪያን ብንወስድ የኢቦላ በሽተኞች በመታጣታቸው ምክንያት ተመራማሪዎች አዘጋጅተውት የነበረውን የሙከራ መድኃኒት ባለፈው ወር ማብቂያ ላይ ለመተው እንደተገደዱ፣ በተለገሰ የደም ፕላዝማ ሊያደርጉት የነበረውን ሙከራ በተግባር ላይ ለማዋል በቂ ተሳታፊዎች ያለማግኘት ችግር እንደገጠማቸው የሙከራውን ጥረት ያስተባበሩት ሰዎች ወደ ሲራሊዮን ለመሄድ እንደተገደዱ የዋሽንግተን ፖስት ጋዜጣ ዘግቧል። በያዝነው ወር በጊኒ የተሞከረ የጃፓን ጸረ ቫይረስ መድኃኒት አበራታች ውጤት እንዳስገኘ ባለሥልጣኖች ጠቁመዋል። መድኃኒቱ በተጨማሪ ቦታዎችም ሊከፋፈል እንደሚችል መንግስት አስታውቋል። በጊኒ ደግሞ በአንድ የቤልጅም ተወላጅ የሚመራ ቡድን ከኤቦላ በሽታ የዳኑ በሽተኞች የደም ፕላዝማ የኢቦላ በሽተኞችን ይፈውስ እንደሆነ ለማወቅ ከፍተኛ ተስፋ የተጣለበት የሙከራ ስራ ጀምሯል። በሳምንታት ጊዜ ውስጥ ደግሞ ሁለት የክትባት ሙከራዎች ለመጀመር ታቅዷል። ይሁንና ሁለቱ የሙከራ ጥረቶች ብዛት ባላቸው በሽተኞች ላይ ተሞክረው ጉልህ ውጤት እንዲኖራቸው ከተፈለገ ብዙ የኢቦላ በሽተኞች መኖርን ይጠይቃል። ጊኒ ውስጥ በአሁኑ ጊዜ በሳምንት አርባ የኢቦላ በሽተኞች ነው የሚታዩት። ባለፈው ወር ግን በሳምንት ወደ 100 የሚጠጉ በሽተኞች ለህክምና ይሄዱ እንደነበር የዓለም ጤና ድርጅት መጥቀሱን የዋሽንግተን ፖስት ጋዜጣ ድረገጽ ጠቁሟል። ጎረቤት ሀገር ላይቤሪያ ቤሪያ በቅርቡ አምስት የኢቦላ በሽተኞች ብቻ ነበሯት። በሲራሊዮን ደግሞ ሰማንያ ይሆናሉ። እስካሁን ባለው ጊዜ ኢቦላን የሚያድን መድኃኒት ወይም ክትባት የለም። ዘንድሮ በምዕራብ አፍሪቃ ኢቦላ በተዛመተበት ወቅት ከታመሙት 60 ከመቶ የሚሆኑት ሞተዋል። እስካሁን ባለው ጊዜ በኢቦላ በሽታ የሞቱት ሰዎች ብዛት ዘጠኝ ሺህ ይሆናል። ይሁንና የሳይንስ ጠበብት በኢቦላ በሽተኞች ላይ በቂ ሙከራ ለማድረግ የሚያስችላቸውን ያህል ብዙ በሽተኞች ያለመኖራቸው ጉዳይ ችግር እንደሆነባቸው የዋሽንግተን ፖስት ጋዜጣ ድረ ገጽ ላይ የወጣው ጽሑፍ ያወሳል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። በመጨረሻም ሴቶችና ቤተሰብ ሜሪላንድ ክፍለ ሀገር ውስጥ ልጆቻቸው ብቻቸውን ከቤት ውጭ እንዲጫወቱ የለቀቁ ወላጆች ሕግ ጣሳችሁ ተብለው መወንጀላቸው ስለ ልጆች አስተዳደግ ጉዳይ ክርክር አስነስቷል። የአሜሪካ ድምጽ ሬዲዮ ዘጋቢ ጁሊ ታበው ጉዳዩን ተከታትላ ቤተሰቡን አነጋግራ ያጠናቀረችውን ዘገባ ቆንጅታየ ለቤተሰብ ፕሮግራም ይዘዋለች። እናንተ ልጆች እስኪ ውጪ ውጡና ተጫዋቱ፣ ምን ነው ቤቱን ባታምሱት ወይም ማሞሽ ማሜ ዛሬ ምሳ ማይበላ ኳስ ሲራገጡ መዋል ብቻ ነው ፀሐይ ላይ ጭራሽ ድንጋይ መሰላችሁ አይደክማችሁም እየተባለ ልጅ ነቅቶ እስኪመሽ ሲጫወት ከትምህርት ቤት እየተላፉ ከአንዱ ሰፈር ወደ አንዱ ሰፈር መክሰሱን ቆሎውን ቂጣውን እየቃረሙ ውለው ይገባሉ በአገር ቤት በከተሞች እርግጥ ግቢ ውስጥ ተዘግተው ውልፍት ማለት ሊከለከሉ ይችላሉ አሜሪካን አገር ልጆች አዋቂ በሌለበት ብቻቸውን ቢገኙ ወላጆች በወንጀል እንደሚጠየቁ ያውቃሉ። በቅርቡ ሜሪላንድ ውስጥ የሚኖሩ ባልና ሚስት በዚህ ጉዳይ ጣጣ ውስጥ ገብተዋል። ሁለት ልጆቻቸው በቤታቸው አቅራቢያ ባለ መናፈሻ ሲጫወቱ ውለው ወደ ቤታቸው ለብቻቸው ሰከም ሰከም ሲሉ ፖሊስ አፈፍ ያደርጋቸዋል። እናት አባት ልጆቹ ብቻቸውን ተጫውተው እንዲመለሱ መፍቀዳቸውና በተጠያቂነት መያዛቸው ስለ ተለያዩ የልጅ አስተዳደግ ዘዴዎች በሀገሪቱ ዙሪያ ክርክር ቀስቅሶ ሰንብቷል። ራቪና ዲቦራ ሜቲቭ ሰፈራቸው መናፈሻ ውስጥ መጫወት ይወዳሉ። ሲቦርቁ ይውሉና ሲደክማቸው፣ ልጅ አይደክመውም፣ ሲበቃቸው በእግራቸው ወደ ቤት እየዘለሉ እየተላፉ ይሄዳሉ። የነዚህ የአስር ዓመትና የስድስት ዓመት ልጆች ወላጆች ልጆቻቸውን የሚያሳድጉበትን ሁኔታ አንዳንዶች ነጻ ለቆ ማሳደግ የሚሉትን ዘይቤ ትክክለኛ ነው በማለት ይሟገታሉ። እናት ዳንኤል ሜቲቭ ነጻ ሆነው እንዲያድጉ የማድረጉ የአስተዳደግ ዘይቤ አላማው ልጆች አካባቢያቸውን የመመልከት የማወቅ እድል እንዲያገኙ ነው። ብቻቸውን ወላጅ በሌለበት ጊዜ ሊያሳልፉ ይገባል። ያ ሲሆን እስኪ ይህን ልሞክር ያን ላድርግ ብለው በራሳቸው እርምጃ መውሰድን ነፃነትን ይማራሉ። የራሳቸውን ችግር ራሳቸው መፍታት ይለምዳሉ። ታዲያ አሁን በቅርቡ ሁለቱ ልጆች በአንድ ሰው በሚበዛበት መንገድ ወደ ቤት እንደለመዱት ሲጫወቱ ብለው በእግራቸው ሲሄዱ ፖሊስ ይደርሳል። ማን አለ አብሯችሁ? ቁልጭ ቁልጭ እያሉ ማንም። ፖሊስ በሉኑ ግቡ፣ መኪና ውስጥ ይልና ወደ ቤታቸው ይወስዳቸዋል። ምን ያህል አደገኛ ነገር እንደሆነ ገለጻ አደረጉልን፣ አስተማሩን ማለት ነው ሲሉ አባት አሌክሳንደር ሜቲቭ ይናገራሉ። ያባል ከፋ ከዚያ በኋላ የተከተለው ነው አሌክሳንደርን ክዌ ያደረጋቸው። ልጆቹን ቤት ሲያመጧቸው ያውላችሁ ብለው ሰጥተውን ሊሄዱ ነበር የመሰለኝ። ቤቴ ነው፣ ልጆቼ ናቸዋ። ለካስ የሆነ ደንብ አላቸው፣ ለካ መታወቂያህን አምጣ ይሉኝ። ይገርማል ኮ፣ በመታወቂያ አምጣ ቢገላገሉ ጥሩ። ከጥቂት ሰዓታት በኋላ የልጆች ደህንነት አገልግሎት ሰራተኛ በሩ ላይ ከተፍ ሲሉ አባት አሌክሳንደር ምን ጉድ ውስጥ ገባሁ ብለው ሰጉ። የልጆች ደህንነት አገልግሎቱ የመጣው ከ ከስምንት አመት በታች የሆነ ልጅ አስራ ሶስት አመት ካልሞላው ልጅ ጋር መተውን በሚከለክለው የሜሪላንድ ክፍለ ሀገር ህግ መሰረት ምርመራ ስለተከፈተባቸው ነው እናት ዳንኤል ሜቲቭ በበኩላቸው ምናዋል በዛም የእኛ ጉዳይ ከህጉ ጋር ምንም ግንኙነት የለውም ብለው ይከራከራሉ ህጉ የሚለው ልጆች ሕንፃ መኖሪያ ቤት፣ የታጠረ ስፍራ ወይም መኪና ውስጥ ያለ ጠባቂ ተዘግቶባቸው መተው የለባቸውም ነው የሚለው። እነዚህ ልጆች የትም ቦታ አልተቆለፈባቸውም። ውጪ ሲጫወቱ ውለው ወደ ቤት ነው የተመለሱት። የተፈጠረው ሁኔታ ወላጆቹን አስቆጥቷል፣ ልጆቹም ደንግጠዋል። ራፊ ሜቲቭ ወንድየው ልጅ ነው። መጀመሪያ ላይ ትንሽ ተናድጄ ነበር፣ ምክንያቱም የሚያደርጉት ነገር ልክ አይደለም፣ እኛ ደግሞ ምንም አላጠፋንም ብዬ፣ በኋላ ግን አባቴን ሊያስሩት ነው እንዴህ ብዬ ፈራሁ ሲል የተሰማው እናት ዳንኤል ሜቲቭ የፈለጉበት እንደልባቸው እየሄዱ እየተጫወቱ ያደጉበትን ሁኔታ የራሳቸውን እያስታወሱ ወይ ጉድ እያሉ ይተክዛሉ። ከዚህ ትውልድ በፊት ልጆች ወደ መናፈሻ ወይም ወደ አካባቢው ሌላ ሰፈር ሄደው መጫወት፣ ተልከው መሄድ ወይም ከትምህርት ቤት በእግር ወደ ቤት መመለስ በጣም የተለመደ ነገር ነበር። አሁን ነው ጉድ መባል የጀመረው። ዛሬ ግን ብዛት ያላቸው ወላጆች ልጆችን ለብቻ መተው አደገኛ ነው ብለው ያምናሉ። ሆሊ ሽፍሪን ቨርጂኒያ በሚገኘው ሜሪ ዋሽንግተን ዩኒቨርሲቲ የስነ ልቡና መምህር ናቸው። ከልክ ባለፈ ደረጃ ልጆችን እንቅ አድርጎ ማሳደግ ጤናማ አይደለም ይላሉ። ፕሮፌሰር ሽፍሪን ካለመጠን ልጆችን እየተከታተሉ የሚያሳድጉ ወላጆችን የተመለከተ መጽሐፍ ደርሰዋል። በዚህ አይነት መንገድ ማለትም ከላይ እያንዣበቡባቸው ችግር ሲገጥማቸው እነሱ እየፈቱላቸው ማሳደግ ለልጆቹ በሁለት መንገድ ያልተፈለጉ መልእክቶችን ያስተላልፋል። አንዱ ልጆቹ ራሳቸው የሚገጥማቸውን ችግር ተጋፍጠው ለመፍታት ብቃቱ ስለሌላቸው ወላጅ ጣልቃ ገብቶ ሊፈታላቸው ይገባል የሚል ነው። ሁለተኛው ደግሞ ልጆቻቸው ያን የሚያስፈልጋቸውን ብቃት እንዳይገነቡ ያሰናክላል። ምክንያቱም ችግሮችን የመፍታት ዘዴን ለራሳቸው ለማዳበር እድሉን አያገኙማ። እስካሁን አሌክሳንደር ሜቲቭ እና ዳንኤል ሜቲቭ በወንጀል ፈጻሚነት የተበየነባቸው ቅጣት የለም። ምርመራቸው በዚህ በየካቲት ወር መጨረሻ ይጠናቀቃል ተብሎ ይጠበቃል። በዚህ መሀል ራፊና ዲቦራ መናፈሻ ውስጥ ብቻቸውን ሲጫወቱ ውለው ብቻቸውን እየዘለሉ እየተላፉ ወደ ቤታቸው መመለሳቸውን ቀጥለዋል። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ።